ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 20 2010 ዓ ም ዝግጅታችን ጀመረ። ዛሬ በኢትዮጵያ ኢህአደግ ደርግን አስወግዶ አዲስ አበባ የተቆጣጠረበት ዕለት ሀያ ሰባተኛ ዓመት ነው። ዩናይትድ ስቴትስ ውስጥ ደግሞ በየጦር አውዱ የወደቁ ልጆቿን ቆም ብላ ሀገሪቱ የምትዘክርበት የሰማዕታት መታሰቢያ ዕለት ነው። ጤና ይስጥልን እንደምናመሻችሁ። አስተናጋጆቻችሁ አዲሱ አበበና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። የደርግ መንግስት የወደቀበትና ኢህአደግ ወደ ሥልጣን የወጣበት የግንቦት ሀያ ሀያ ሰባተኛ ዓመት ዛሬ ጊዜ ቀደም ሲል እንዳልነው ተከበረ። የግንቦት ሃያ ድል በዓል ውጤት የሆነው ፌዴራላዊ ዴሞክራሲያዊ ስርዓታችን የህዝባችን እኩልነትን ለማረጋገጥና ልማትን ለማፋጠን ካስገኘልን ምቹ ሁኔታ ባሻገር ጠያቂና ተሟጋች ህብረተሰብን በመፍጠር በኩል ያመጣልንን ለውጥ ፈጽሞ ልንዘነጋው አይገባም። የሰማችኋቸው ፕሬዝደንት ተሾመ ሙላቱ ተሾመ ናቸው። ይቅርታ ዕለቱን አስመልክተው ካስተላለፉት መልእክት የተወሰደ ነው። ዝርዝሩ በመጽሔት ተይዟል። አዲሱ አርዕስተ ዜና ያሰማናል። ናይጄሪያውያን ዛሬ ብሔራዊ የሀዘን ቀን አድርገው ዋሉ። የዩናይትድ ስቴትስና የሰሜን ኮሪያ መሪዎች በቀጣይ ወር ያቀዱትን ውይይት በታቀደው መሠረት እንደሚያካሄዱ ተገለጠ። ፓኪስታንና አፍጋኒስታን የጸረ ሽብርና ደህንነት ተራድኦ ስምምነት አደረጉ የሚሉ ይገኙበታል። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የደርግ መንግስት የወደቀበትና ኢህአደግ ወደ ሥልጣን የመጣበት የግንቦት 20 በዓል 27ኛ ዓመት ዛሬ ቀደም ሲል እንዳልነው ተከብሯል። የግንቦት 20ን ክብረ በዓል በተመለከተም ዩናይትድ ስቴትስ የውጭ ጉዳይ ሚኒስትሯ አማካኝነት የእንኳን ደስ ያላቸው መልእክት አስተላልፋለች። በፕሬዚደንት ዶናልድ ትራምፕና በዩናይትድ ስቴትስ ህዝብ ስም ለኢትዮጵያውያን ሁሉ የመልካም ምኞት መግለጫዬን አስተላልፋለሁ በማለት ውጭ ጉዳይ ሚኒስትሩ ማይክ ፖምፒዮ ናቸው መልእክቱን ያስተላለፉት። ዩናይትድ ስቴትስና ኢትዮጵያ የቆየ ወዳጅነትና የጋራ ትብብር ያላቸው አገሮች መሆናቸውን ያመለከተው ይኸው መግለጫ እዚህ ዩናይትድ ስቴትስ ነዋሪ በሆኑና ጠቃሚ አስተዋጽኦ በሚያደርጉ የኢትዮ አሜሪካውያን የሁለቱ አገሮች ወዳጅነት የጸና መሠረት እንዳለውም ጠቅሰዋል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የፖለቲካ ግልጽነትን እንደጀመሩና የኢኮኖሚ ድል እንዳስመዘግቡም የሚናገረው ይኸው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መግለጫ ጠቅላይ ሚኒስትር አብይ ሙሉ የዩናይትድ ስቴትስ ትብብር እንዳላቸውም ያረጋግጣል። መልካም በዓል ዩናይትድ ስቴትስ ለጋራ ወዳጅነታችን ታላቅ ቁርጠኛነት አላት በማለትም መልእክቱን ይደመድማል። እኛም መልካም በዓል እንላለን። በዚህ አጋጣሚ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ናይጄሪያውያን በመላ አገሪቱ በሚገኙ የመዝናኛ ስፍራዎች በየአደባባዩና በየመሥሪያ ቤቱ ሜዳዎች ተሰብስበው የመጀመሪያውን ብሔራዊ የሐዘን ቀን እያሰቡ መሆናቸው ተነግሯል። ይህ ሳይታሰብ ድንገት የተካሄደ የሐዘን ቀን የመንግሥቱን ኦፊሴላዊ ዕውቅና እንዳላገኘም ታውቋል። ስብስቡ የተመራው በሲቪሉ ማኅበረሰብ የመብቶች ተሟጋቾች ሲሆን ዓላማውም በመላየቱ ናይጄሪያ እየተስፋፋ ነው ያሉትን ዐመፅና ግጭት ለመቃወም እንደሆነ ተመልክቷል። በሀገሬው የሰዓት አቆጣጠር ልክ እኩለ ቀን ላይ ዛሬ በሚሊዮኖች የሚቆጠሩ ናይጄሪያውያን ዘመዶችና ወዳጆቻቸውን በርስ በርስ ግጭቶች በጦርነቶችና በሽብርተኞች ከአጡ ቤተሰቦች ጋር ሆነው የጽሞና ጊዜ ማሳለፋቸውና የሞቱትንም ማሰባቸው ታውቋል። አቡጃ ውስጥ የሕዝባዊ ጤና አገልግሎት ባለሙያው ፌሊክስ አብርሃምስ ኦቢ ዕለቱ የሚያሳዝን ትውስታ ቢኖረውም ለናይጄሪያ ግን እጅግ አስፈላጊ ቀን እንደሆነ ተናግረዋል። የግድያው መጠን ከቀን ወደ ቀን እያየለና እየጨመረ በመምጣቱ ብዙዎቻችን ናይጄሪያውያን ህመሙ በህመሙ ደንዝዘናል፣ ሲሉ ቃላቸውን ለቪኦኤ የሰጡት እኒሁ የጤና ባለሙያ ቁጥሩ ብቻ ነው የሚታወሰን ለምሳሌ ሃያ ሞቱ ወዘተረፈ ነገር ግን እነዚህ የሚገደሉ ወገኖቻችን ስም፣ ቤተሰብ፣ ሙያ፣ ማንነት አላቸው በማለት የብሔራዊ የሐዘን ቀኑን አስፈላጊነት አስገንዝበዋል። በሌላም እንደ ደቡብ አፍሪካ ብሪታንያና ዩናይትድ ስቴትስ በመሳሰሉ ሀገሮች ናይጄሪያውያን ዘንድም ዕለቱ እንዲታሰብ እቅድ ተይዟል። የሰሜን ኮሪያና የዩናይትድ ስቴትስ ባለሥልጣናት ከጦር እንቅስቃሴና ከጦር መሳሪያ ነፃ በሆነ ስፍራ ዛሬም ተገናኝተው ስለ መጪው የፕሬዝዳንት ዶናልድ ትራምፕና የፕሬዝዳንት ኪም ጆንግ ኡን ውይይት መነጋገራቸው ታውቋል። የስብሰባውን መሰረዝ ባለፈው ሐሙስ የተናገሩት ፕሬዝዳንት ትራምፕ አሁን ደግሞ ሲንጋፖር ውስጥ ለመጪው ሰኔ አምስት ቀን የተያዘው ውይይት በታቀደው መሠረት ይካሄዳል ማለታቸው ተሰምቷል። ሰሜን ኮሪያ ብሩህ ተስፋ ያላት አገር እንደመሆኗ አንድ ቀን ጠንካራ የኢኮኖሚና የምጣኔ ሀብት አገር እንደምትሆን በእርግጥ አምናለሁ ሲሉ ትዊት ያደረጉት ፕሬዚዳንት ትራምፕ፣ ፕሬዚዳንት ኪም ጆንግ ኡን ደግሞ በእኔ ሀሳብ ይስማማሉ እናም አንድ ቀን እውን ይሆናል ብለዋል። የሁለቱም መሪዎች የስብስብ ዝግጅትና መሰናዶ ለመመልከት ወደ ሰሜን ኮሪያ የተጓዘውን ቡድን የሚመሩት የቀድሞው በደቡብ አፍሪካ የዩናይትድ ስቴትስ ልዩ መልእክተኛ አሁን በፊሊፒንስ የዩናይትድ ስቴትስ አምባሳደር በሆኑት በሱንኪም መሆኑም ታውቋል። ወደ ፓኪስታን ትናንት እሁድ የገባ አንድ የአፍጋኒስታን ከፍተኛ ልዑካን ቡድን በደህንነት ጥበቃና በጸረ ሽብርተኛነት ላይ ያለውን ጦርነት ትብብር አስመልክቶ ውይይት ማካሄዱ ተነገረ። በአፍጋኒስታን ብሔራዊ ደህንነት አማካሪ ሐኒፍ አትማር በተመራውና ከፍተኛ የደህንነት ባለሥልጣኖች በሚገኙበት በዚህ ቡድን ውስጥ የሀገር ውስጥ ሚኒስትሩና የደህንነት መሥሪያ ቤቱ ኃላፊ የተካተቱበት ሲሆን ከፓኪስታን የሲቪልና የጦር ኃይል መሪዎች ጋር መወያየቱም ታውቋል። የልዑካን ቡድኑ ፓኪስታን ጦር ኃይሎች ዋና አዛዥ ጀኔራል ቀማር ጃቬር ባጅዋ ጋር በወሳኝ የደህንነት ጉዳዮች ዙሪያ ከመነጋገሩ አስቀድሞም ከፓኪስታን ብሔራዊ ደህንነት አማካሪ ናስር ጃንጁና ጋር መገናኘቱን ተገልጿል። የፓኪስታን ጦር ኃይል መገናኛ አውታር ከስብሰባው በኋላ ይፋ ባደረገው መግለጫ በቅርቡ ሁለቱ ሀገሮች የተስማሙበትን የፓኪስታንና የአፍጋኒስታን የሰላምና የመረጋጋት የድርጊት ዕቅድ ተግባራዊ ለማድረግ የተካሄደና ያጠናከረም ውይይት መሆኑን አመልክቷል። ሁለቱ ወገኖች በዚሁ ውይይታቸው በፓኪስታንና በአፍጋኒስታን ላይ የሚቃጣውን የሽብርተኛነት ጥቃት ለመቋቋም የሚያስችል የትብብር ሰነድ ማጽደቃቸው ታውቋል። በመጨረሻም ዩናይትድ ስቴትስ ዛሬ ሜሞሪያል ዴ የሚባለውን ሰኞን እያከበረች ነው። ፕሬዚዳንት ዶናልድ ትራምፕም ለሀገራቸው ነጻነት ለወደቁ አርበኞች ክብር መልእክት አስተላልፋል። ፕሬዚዳንቱ አርሊንግተን በሚገኘው ብሔራዊ መካና መቃብር ተገኝተው ባደረጉት ንግግር መስዋዕትነት የከፈሉ አርበኞቻችን እና ጀግኖቻችን ዘላለማዊ ክብር ይገባቸዋል ብለዋል። እናም ዛሬ ብዙ አሜሪካውያን ስራ አልገቡም፣ ተማሪዎችም ትምህርት ቤት አልሄዱም። ካለፈው አርብ ጀምሮ እስከ ዛሬ ያሉት ሶስት ቀናት ኦፊሴላዊ ያልሆነ የበጋ የረፍት ጊዜ የሚጀመርበት ቀን ነው። ብዙ ቤተሰቦች በዛሬው ቀን ሽርሽር ይወጣሉ፣ ወደ ባህር ዳርቻና መዝናኛ ስፍራም ያመራሉ። ሜሞሪያል ዴ የሚባለው በየአመቱ የሚከበረው በአውሮፓውያኑ የግንቦት ወር ሜይ የመጨረሻ ሰኞ ሲሆን ዕለቱም በዩናይትድ ስቴትስ ታሪክ ለሀገራቸው መስዋዕትነት የከፈሉ አሜሪካውያን የሚዘከሩበት እንዲሆን ተደንግጓል። የዩናይትድ ስቴትስ ምክር ቤት የዛሬውን ቀን ብሔራዊ በዓል እንዲሆን የደነገገውም እንደ አውሮፓ አቆጣጠር በ1971 ዓ.ም መሆኑ ይታወቃል። ለሰዓት የዋለን ዜና በዚሁ አበቃ። መልካም ሜሞሪያል ዴይ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሕርትስ በ25 ሜትር ባንድ በ11695 12110 እና በ12140 ኪሎ ሕርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ግንቦት 2210 ዓመተ ምህረት ምሽት ፕሮግራም ነው። በደቡብ ክልል የተለያዩ አካባቢዎች በዝናብ ምክንያት በደረሰ የመሬት መንሸራተት ከ30 በላይ ሰዎች መሞታቸው ተገለጠ። አሁን አባቱ እናቱ ልጆቹ አተቃለሁ አንድ ቤት ታይ አስራ አራት አስክሬ ናቸው ተገኘ። ደግሞ ሁለተኛው መሬቱ መንሸራተቱ በታች ያሉት ሌላ ጎረቤት የለም አስራ አራቱ ደግሞ ትንሽ ወደ ላይ ያሉት ነው። በላይ የተነሱት ወደ ታች ሲወርዱ በታች ያሉት ስምንት ነው። ደግሞ አጠቃላይ ሀያ ሶስት ሲሆኑ ደግሞ እንደ ሁለት ቦታ ነው ተካፍል። ከአካባቢው ነዋሪዎች እናነጋግረናል። በመጽሔት ዝርዝር ዘገባ ይዘናል። አሁን የዕለቱ አበይት የዓለም ዜና የሚተነተኑበት ክፍል ነው። ወደ መጽሔቱ እንሸጋግራለን። አብይ ርዕስ ነው ቀዳሚው በእስር ላይ የቆዩት የግንቦት ሰባት መሪው አንዳርጋቸው ጽጌ ይፈታሉ ተብሎ እየተጠበቀ ነው። በዚህ በአሁኑ ደቂቃ መለስካቸው አማሃ ሁኔታውን ሙሉውን ቀን ሲከታተል ውሏል። ዛሬ መስመር ላይ ይዤዋለሁ። እንደምን አመሸ መለስካቸው ነህ? እንደምን አመሸ ሰለሞን። እግዚአብሔር ይመስገን። ዛሬ ከአቶ አንዳርጋቸው መፈታት ጋር አንዳንድ ዜና ሊኖር ይችላል ተብሎ እዛ አካባቢ እየተከታተልክ እንደቆየህ ነግረኸኛል። ና ምንድን ነው እስቲ ያለው ሁኔታ ከአቶ አንዳርጋቸው ጋር ተያይዞ፣ ይፈታሉ ከተባለ እንግዲህ ሁለት ቀናት ሆኑ። ለፕሬዚደንቱ እንኳን ደብዳቤው ቀርቦ ፕሬዚደንቱ አጽድቀው ፈርመዋል የተባለው ከሁለት ቀናት በፊት ነው እና ተፈቱ ወይስ አልተፈቱም? በትክክል ተፈቷል ወይም አልተፈቱም ለማለት በጣም ያስቸግራል። ምክንያቱም እስካሁን ድረስ አባታቸው ቤት ይገባሉ ተብሎ ከጠዋት ጀምሮ ሲጠበቁ ነበረ። እስካሁን ድረስ አልመጡም። መጀመሪያ ደረጃ ጠዋቱን ጀምሮ ትላንትና ያው እንዳልተፈቱ ታውቋል። ዛሬ ከጠዋት ጀምሮ ቤተሰቦቻቸው በተለይ እህታቸው ወይዘሮ አይኔ ጽጌ እዛው እንደነበሩ ነግረውኛል። ሌሎችም ብዙ ሰው በሩ ሲጠብቁ የነበሩ ነገር ግን አንድም እስከ ሰባት ሰዓት ድረስ አንድም ነገር የተፈጸመ ነገር አልነበረም። በኋላ ግን የተወሰኑ የኮር ዲፕሎማት መኪኖች እና የመንግስት ጋዜጠኞች እንዲገቡ እንደተደረጉ ሰምቻለሁ። ወዴት? ወደ እሳቸው ካስረቡበት ወደ ነበረው ቃሊቲ ወህኒ ቤት ማለት ነው። እሺ። ከዛ ብዙ ተጠበቀ። እኛም ወደ አባታቸው ቤት ሄድን። ብዙ ስንጠብቅ ቆየን። ብዙ ሰው አለ። ብዙ ሰው ይዘፍናል በደስታ ሁሉም ብዙ ሰዎች ላቸዋል ማለት ይቻላል። እዛው አባታቸው ቤት አካባቢ ነው የምትለኝ? አባታቸው ቤት ነው የሁሉም። እሺ፣ የዝግጅትን እንደዚህ ደጋፊዎቻቸው፣ አያሌ ደጋፊዎቻቸው እሳቸውን ለመቀበል ተዘጋጅተው ነበረ። በዚያ ነው እንግዲህ፣ ከዚያ ጋር በተያያዘ ነው ወደ እሳቸው ቤት ከሚሄደው ከዋናው መንገድ መገንጠያ ጀምሮ፣ በኦሊምፒያ አካባቢ ማለት ነው፣ እስከ አቶ ጽጌ ቤት እስከ አባታቸው ማለት ነው። ሰው በጣም ተሰብስቦ ይጠብቅ ነበረ። ምንድን ነበር የዘፈናቸው ይዘት ለመሆኑ? ዘፈናቸውን ማሰማት ይቻላል። እንደውም ይሁኔ በላይ የዛሬ ሁለት ዓመት ግድም የዘፈነው ዘፈን እዚህ ላይ እንደሆነ እሱ ነው ሰከን የሚለውን ነው ተከን የሚለው ነው። በነገራችን ላይ እሱ የእሱን ዘፈን ግጥም የጻፉት አሁን ካሊፎርኒያ የሚገኙት ጸሐፊ፣ ሙዚቀኛ፣ አስተማሪ አዱኛ ወርቁ የጻፉት ግጥም ነው። ይሁኔ በላይ የተጫወተው እንግዲህ ከጀርባ የዘፈኑ ራሱ የሆኔ ዘፈን እየተዘፈነ ሰው የሰው ጭወትና ድምፅ ተጭኖት ነው እንጂ እየሰማ ነው ያን ዘፈን የሚዘፍነው መለስካቸው ወደዛ ወደ ቃሊቲ ውህኒ ቤት የኮር ዲፕሎማቲክ መኪኖችና ጋዜጠኞች መግባታቸውን ሰዎች እንደነገሩ ገልጸህልኛልና ለዓለም አቀፍ መገናኛ ብዙኃን አልተፈቀደም ነበር እንዲህ ወደዛ መግባት። ምን አይነት ጋዜጠኞችስ ናቸው የገቡት? አልተፈቀደም። እንደውም የተፈቀደው ኢትዮጵያ ዜና ግርብ ሰራተኞች ወይም ጋዜጠኞችና ለኢቢሲ ወይንም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች እንደሆነ ጋዜጠኞች እንደሆነ ያወቅኩት ነው። አሁን እና እስካሁን ድረስ ከመንግስት መገናኛ ብዙሀንም ወይም ከዜና አገልግሎትም የወጣ ምንም መረጃ የለም። እንግዲህ እስካሁን ድረስ በጣም የሚያሳዝነው በእኔ ቤት ውስጥ አሁን መብራት ስለሌለ ቴሌቪዥንም ሬዲዮም የለኝም እና ምን እንደተባለ እንኳ ለማወቅ አልቻልኩ። ከዚህ መከታተል እንሞክራለን እኛም ያለውን ሁኔታ ለምንድን ነው ለምንድን ነው አቶ ጽጌ ቤት እየተጠበቁ ያሉት አቶ አንዳርጋቸው ቅድምስ እንዳልከኝ የዲፕሎማቲክ መኪኖች ወደዛ አካባቢ ከሄዱ እኚህ ሰው የእንግሊዝ ዜጋ ናቸውና ምናልባት በዛውም ወደ እንግሊዝ ኤምባሲ ወይም ወደ ሀገራቸው በቀጥታ ወደ እንግሊዝ የሚወሰዱበት ሁኔታ ሊኖር እንደሚችል የገመተ አለ እንዴ? አዎ፣ እንደዚህ ያሉ ጭምጭምታዎች አሉ። የተረጋገጠ ነገር የለም እንጂ እንደሚባለው ሰውየው የኢትዮጵያ ዜግነት ስለሌላቸውና ወይም የኢትዮጵያ ዜጋ ስላልሆኑና የእንግሊዝ ዜጋ ስለሆኑ እዚህ ምንም ፈቃድ የላቸውም እዚህ ሀገር ለመቆየት ና ይችላሉ የሚል ነገር ነው እንጂ በትክክል በህጋዊ ፈቃድ ያላቸው ትውልድ ኢትዮጵያ ናቸው ተብለው ሊቆዩ አይችሉም የሚል ስዳ ሰምቻለሁ። የመኖሪያ ፍቃድም የመኖሪያ ዜጋቸውን የመኖሪያ ፍቃድም በወቅቱ አላወጡም። እሳቸው ተጠልፈው ነው ከሰነአ አይሮፕላን ጣቢያ በቀጥታ ወደ እስር ቤት የገቡት። ከዛም በኋላ ፍርድ በሌሉበት የተፈረደው ፍርድ ተፈጻሚ ይሆንባቸዋል የተባለው ከዛ ፍርድ ቤት እንኳን የመቅረብ እድል አልተሰጣቸውም እና ወጥተው ወደዛ ወደ አባታቸው ቤት የሚሄዳቸው መጠበቅ ከምን የመነጨ ነው? ከምን የተነሳ ነው ለማለት ነው። ለምን አቶ ጽጌ ቤት ይጠበቃሉ? እኚህ ሰው የተሰማ ነገር አለ ወይ? መንግስትም ይሁን ሌሎች አካላት ልጃቸውን እንዲጠብቁ የተነገራቸው በይፋ የተነገራቸው ነገር አለ? በይፋ የተነገራቸው ነገር ያለ አይመስለኝም። ነገር ግን በይፋ የተነገረው ነገር በመንግስት እኒህ ሰው ምሕረት ተደርጎላቸው በልዩ ሁኔታ ምሕረት ተደርጎላቸው እንደሚፈቱ ተረጋግቷል። ስለዚህ ማንኛውም ሰው ኢትዮጵያዊ የሆነ ሰው ኢትዮጵያዊ ትውልድ ያለው ሰው ስለሆኑ እሚሰውዬ እና እሳቸውም ሲጠይቋቸው ስለነበረ እስከ ዛሬ ድረስ ይመጣሉ ብለው ተስፋ ያደርጋሉ። አገኛ ልጄን አገኘኋለሁ አየዋለሁ ብለው ተስፋ ያደርጋሉ። ስለዚህ ነው ተቀምጠው ሲጠብቁ የነበሩት እስከ አሁን ድረስ። ለመሆኑ እንደሚፈቱ አቶ አንዳርጋቸው ጽጌ በእርግጠኛነት መናገር ይቻላል፣ እርግጠኛ መሆን ባይቻልም መንግሥት በቅርቡ በገባው ቃል መሰረት ወይም በይፋ በተናገረው መሰረት እንደሚፈቱ ታውቋል። እንደሚፈቱ ከታወቀ የማይፈቱበት ምክንያትም የለም። ነገር ግን በአሁኑ ጊዜ ይህንን ቃል ተጠብቆ በጊዜው ወጥተው ወደሚፈልጉበት መሄድ አለመቻላቸው፣ ወይም ደግሞ እንዳይሄዱ መደረጋቸው ወይም ቤተሰባቸው በሚጠብቅበት ሁኔታ እንዳይገኙ በመሆናቸው ብዙ ቅሬታና ሐዘንም አለ። ነገር ግን መፈታታቸው አይቀርም በሚል ቅድም የሰማሁም ዘፈንና የድል ስሜት በወዳጆቻቸው፣ በደጋፊዎቻቸው እና በቤተሰብ ዘንድ ያለው ይህ ስሜት ለዛ ይመስለኛል። እኔ እንግዲህ ለማንኛውም እንጠብቅ። እየጠበቅን የሚሆነውን ሁኔታ ነው የምትለኝ? አዎ እንግዲህ ሌላ አዲስ የሆነ ክስተት የተፈጠረ እንደሆነ ወደኋላ ደግሞ ተመልሰ እናያለን። በነገራችን ላይ ይሄ አሁንም አብዛኛው እዛው ነው። እሺ እንግዲህ እንዳልከው ዝግጅታችን እስኪጠናቀቅም ድረስ አዳዲስ መረጃ የሚገኝ ከሆነ ሰብረንም ቢሆን ገብተን እንመልሰሃለን። በጣም አመሰግናለሁ መለስካቸው፣ ለዘገባው ደህናምሽ አመሰግናለሁ ሰለሞን። የተከበራችሁ አድማጮች እንግዲህ ከመለስካቸው ጋር ባደረግነው ቃለ ምልልስ መሠረት እስካሁን ድረስ አሁን ከምሽቱ ሶስት ሰዓት ከ17 ደቂቃ ሆኗል። አዲስ አበባ ላይ የሰማነው አዲስ ዜና አዲስ ወሬ የለም። በሰማንበት ሰዓት ሰብረን እንመለስና እናሳውቃችኋለን የሚኖረውን ሁኔታ። አመሰግናለሁ መለስካቸውን በድጋሚ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በደቡብ ክልል በሲዳማ ዞን ጭሬ ወረዳ ሀሊሉ መቀሌ ገበሬ ማህበር ውስጥ በሚገኙ ሶስት መንደሮች በዝናብ ምክንያት በደረሰ የመሬት መንሸራተት 23 ሰው መሞቱን ተጎጂ ቤተሰቦች ለአሜሪካ ድምፅ ገልጠዋል። በተመሳሳይ አደጋ በጋሞጎፋ ዞን ዳራማሎ ወረዳ 9 ሰው መሞቱም ተገልጧል። ዝርዝሩ ጽዮን ይዛለች። በዚሁ ዞንና ወረዳ ሀሊላ መሎ፣ ፍንጩሃና ወሸረቤ በተባሉ መንደሮች ውስጥ በደረሰ የመሬት መንሸራተት በሁለት መኖሪያ ቤቶች የነበሩ ሁለት ቤተሰቦችን ጠራርጎ በመውሰድ የ23 ሰዎች ሕይወት ማለፉን ያነጋገርናቸው የሟች ቤተሰቦች ገልጸውልናል። ቅዳሜ ማምሻውን ከፍተኛ ዝናብ ዘንቦ እንደነበር የተናገሩት የአካባቢው ነዋሪዎች ጥቂት ቆይቶ መሬቱ ተንሸራቶ ቤቶቹ ከነ ነዋሪዎቻቸው ወደ ገደል መግባታቸውን ገልጸውልናል። አት ቤተሰብ አጥተዋል የተባሉት የአቶ ማርቆስ ማቴዎስ ቤተሰብ ነኝ ያሉ አንድ የአካባቢው ነዋሪ ማምሻውን በስልክ አግኝቼ አነጋግሬያቸው ነበር። ሁለት ባለቤቱ ነው ደግሞ አንድ ባለቤት አስራ አራት ሰው ነው አንድ ቤተሰብ ማለት ነው። አንድ ቤተሰብ አስራ አራት ሰው ነው። ሁለተኛ ቤተሰብ ደግሞ ስምንት ሰው ነው። ከአንድ ቤተሰብ ነው እንደዚህ ሞተው ሁለት ቤተሰቦች ነው። ሁለት ቤተሰቦች ነው። እሺ ሁለት ቤተሰቦች ነበሩ። ሁለት ቤተሰቦች ነበሩ። አንድ ቤተሰብ ደግሞ የስምንት ሰው ነው። አንድ አስራ አራት ሰው ነው። አባት፣ እናት፣ ልጆች ማለት ነው። አባቱ፣ እናቱ፣ ልጆቹ አጠቃለው አንድ ቤተሰብ አስራ አራት አስክሬን ናቸው ተገኘ። ደሞ ሁለተኛው መሬቱ መንሸራትቱ በታች ያሉት ሌላ ጉረቤት የለም። አዎ በአስራ አራቱ ደግሞ ትንሽ ወደ ላይ ያሉት ነው። በላይ የተነሱት ወደ ታች ሲወርዱ፣ በታች ያሉት ስምንት ነው። ደግሞ አጠቃላይ ሀያ ሶስት ሲሆኑ ደግሞ እንደ ሁለት ቦታ ነው የተካፈሉት። ምን ማለት ነው? ሁለት ቦታ ነው የተካፈሉት ማለት አንድ ቤተሰብ ወደ ላይ ያሉት ማለት ነው። መሬቱ መንሸራተቱ በላይ እስከ ታኪ ነው የወረደች ስትጥቆርድ ወደ ታኪ ያሉ ቤተሰቦችን ስምንት ቤተሰቦች ነው ሞቱ ማለት ነው። ህጻናት ልጆች፣ ወጣቶች አሉበት። ህጻናት ህጻናት ብቶች ነው ህጻናች አብዘኛ የነበሩት ህጻኖች ነው። ከየቤተሰበቻቸው ምንም ሰው አልተረፈም ማለት ነው። የተረፈ ሰው የለም። ከአንድ ቤት ውስጥ አንድ ቤተሰብ አስራ አራት ቤት የተረፈ ሰው የለም። ከነዛ ከአስራ አራት ውስጥ የተረፈ ሰው የለም። አንድ ነበረች እሷ ተሰባብረዋለች እግሯ፣ እሷ እግሯ ተሰባብረዋለች፣ ግን ሌሎቹ ሞቷል። አንድ ሴቷ ብቻና የጠረች ከስምንቱ ቤተሰብ ውስጥስ ሶስት ሶስት ቀርዘዋል ሳይሞት ማለት ነው። አሁን የት ነው ያላችሁት? እኛ እዛ ነው አለ ነው። የት ሌዲፎ ቦታ ቀብር ተቀብረዋል። አሁን ሰዎቹ ስለመጡ እዛ ነው አለ ነው። መቼ የተቀበሩ ትናንትና። ከዚህ በፊት እንደዚህ አይነት ነገር አጋጥሞ ያውቃል? ከዚህ በፊት እዚህ አካባቢ ሳይሆን ትንሽ ራ ስላለ ነበር ግን ሰው ሞታል። ሌሎች የተጎዱ ሰዎች አሉ። ከሞቱት ውጭ ሌሎቹ ደግሞ አልተጎዱ። ብዙዎቹ ግን መሬት መንሸራፊት ሆነዋል። መሬት አደጋ ደርሶበታል። ደግሞ ሰዎቹ ያልሞቱት ዶችዋል አሁን ሁለት ቤተሰቦች፣ የደረሰው ሌላ የአካባቢው ነዋሪ በበኩላቸው አስክሬናቸውን ለማውጣት አስቸጋሪ ሁኔታ ገጥሟቸው እንደነበር ገልጸውልናል። በአስራ አንድ ሰዓት አካባቢው ዝናብ ዘም እሺ፣ ከዝናብ ምክንያቱ የተነሳ መሬቱ ተፈነድቶ እሺ

ሰዎቹ ምክንያትን መጥቶን እዚሁ ነበር። በአካባቢው ያ መጥቶ ነበር እዚህ ሬሳን በሁለተኛው ቀን መሬቱን ቆፍሮ፣ ስንት ነገር ስንት ተቀሚቆ ከዛን አወጣውን በዚህ በዩናይትድ ስቴትስ አካባቢ የሚኖሩና የወረዳውን በተመለከተ መረጃን የሚያጠናክሩ ሰዎች ሰዎች እንደገለጹልንና በፎቶም በላኩልን የምስል ማስረጃ እንደሚያሳየው ከአደጋው ሟቾቹን ከጭቃ ውስጥ ለማውጣት የሚደረግ ርብርብን ነው። ይህንን በተመለከተ የሲዳማ ዞን የኮሚኒኬሽን ኃላፊ አቶ ጀጎ አገኘው የሚሰጡንን መረጃ ለማግኘት የእጅ ስልካቸው ላይ በተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። በተጨማሪም የጭሬ ወረዳ የኮሚኒኬሽን ኃላፊ አቶ ጥላሁን ጢሞቴዎስ የእጅ ስልክ ላይ እንዲሁ በጣም ረዘም ላለ ጊዜ ሞከራ አድርገን ነበር። የእሳቸውም ስልክ አይነሳም። በሌላ በኩል የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በፌስቡክ ገጽ ላይ በሲዳማና በምዕራብ አሪሲ ዞኖች አዋሳኝ አካባቢ በተከሰተ የመሬት መንሸራተት አደጋ የ23 ሰዎች ህይወት ማለፉን ከሟቾቹ መካከል 16ቱ ሴቶች ሲሆኑ በሌሎች ስድስት ሰዎች ላይም የአካል ጉዳት እንደደረሰና የሕክምና እርዳታ እየተደረገላቸው መሆኑን የሲዳማ ዞን የባህልና ቱሪዝም የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ጀጎ አገኘሁን ጠቅሶ ዘግቧል። በሌላ በኩል ደግሞ ግንቦት 17 ቀን 2010 ዓ ም በጣለው ከፍተኛ ዝናብ ሴቶችና ህጻናትን ጨምሮ ዘጠኝ ሰዎች ህይወታቸው ማለፉን፣ 17 ሰዎች ላይ ደግሞ ቀላልና ከባድ የአካል ጉዳት መድረሱን በዚሁ ገጽ ላይ ተጠቅሷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች እንግዲህ በዚህ በደቡብ ክልል የተለያዩ አካባቢዎች በደረሰው የመሬት መሰንጠቅ እና መንሸራተት አደጋ የሞተው ሰው ሁኔታ ቁጥሩ ምን እንደሆነ እየተከታተልን እንደዚሁም በ በአካባቢው ያለውን ሁኔታ ምን እንደሚመስል እየተከታተልን እናቀርብላችኋለን። የአካባቢ ባለስልጣናትንም ይዘን ለመመለስ ጥረት እናደርጋለን። ወደ ተከታዩ የመጽሔት ርዕስ እናልፋለን። ኢህአደግ ደርግን አስወግዶ አዲስ አበባን የተቆጣጠረበት ወደ ሥልጣኑም የዘለቀበት ግንቦት ሀያ ሀያ ሰባተኛ ዓመት ዛሬ እየተከበረ ነው። ጠቅላይ ሚኒስትር አብይ አህመድ ዕለቱን አስመልክተው ያስተላለፉት መልእክትም ባለፉት 26 ዓመታት ከተላለፉት ወጣ ያለ ነው ይላል እስክንድር ፍሬው ከአዲስ አበባ የያዘው ዘገባ። ለገዢው ፓርቲ ኢህአዴግና መንግሥት ይህ በዓል ቁጥር ብቻ አይደለም። ይልቁን ባለፉት ዓመታት ተገኙ የተባሉ ድሎች የሚዘረዘሩበት የሚወደሱበት መሆኑ በቀደሙት አከባበሮች ታይቷል። የዘንድሮ በዓል የሚከበረው ባለፉት 27 ዓመታት ስኬታማ ተብለው ከተወደሱ የገዢው ፓርቲ ቅኝቶች የተወሰኑት መቀየር በጀመሩ ማግስት ነው። ባለፉት 27 ዓመታት ከኢትዮጵያዊ ማንነት ይልቅ የብሔር የብሔረሰባዊ ማንነት ጎልቶ መሰበኩ እውነታ የበርካታ ምሁራን እምነት ነው። ይህ ደግሞ በኢትዮጵያዊ ማንነትና በኢትዮጵያ አንድነት ላይ ተጽዕኖ እስኪያሳርፍ ድረስ መለጠጡን እነዚህ ምሁራን ይናገራሉ። ከቅርብ ጊዜ ወዲህ በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከብሔረሰባዊ ማንነት ይልቅ ኢትዮጵያዊነት ይበልጥ እየተቀነቀነ ነው። ዶክተር አብይ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሐላ ከፈጸሙ በኋላ ያደረጉት የመጀመሪያ ንግግር የዚህ መንደርደሪያ ሆኖ ሊጠቀስ እንደሚችል የምሁራኑ እምነት ነው። ንግግሩን የተነተኑት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍ ባለሙያ ዶክተር ጌታቸው ድንቁ ይሄንኑ ነበር ያንጸባረቁት። በጉድለትነት በብዛት ሌሎችም ሲጠቅሱት የነበረ ኢህአዴግም እንደዚሁ በግምገማው ያወጣው የዚህ የብሔር ማንነትና የአገራዊ ማንነት ሚዛን በቅጡ አልታየም እና የኢትዮጵያን አንድነት የሚያጎላው ነገር ጎድሏል የሚለው የብዙዎች ጥያቄ ነበረ እና ይሄ ንግግር ከዛሬው ጀምሮ በንግግሩ ውስጥ ሳይቀር ኢትዮጵያዊነትን የማጉላትን ጅማሮ የጀመረ ይመስላል። ካልተሳሳትኩ 28 ጊዜ በዚህ ንግግር ውስጥ 35 ደቂቃ ያክል ርዝመት ያለው ንግግር ነው። 28 ጊዜ ኢትዮጵያ በተለያዩ መልኩ ተጠቅሳለች። ከዚህ በፊት ይህች ሀገር የሚል የተለያየ ተዘዋዋሪ ብቻ የሆኑ አነጋገሮችን ተጠቅሞ ይገለጽ የነበረውን ነገር በቀጥታ ኢትዮጵያ፣ ኢትዮጵያዊነት፣ እናንተ ኢትዮጵያውያን እየተባለ በጣም የተደጋገመበት ስለሆነ በዚህ ንግግር ውስጥ የማየው ይሄንን የማጉላት ጅማሮ ነው። ይሄ በዚህ ብቻ በኢትዮጵያ የሚለውን ቃል በመጠቀም ብቻ የሚገለጥ አይደለም። ኢትዮጵያዊነትን ኢትዮጵያውያኖችን እንደ ሰንሰለት አስሮ የሚይዙ ነገሮችን በመጥቀስና እነሱን በማጉላት ምሳሌያዊ ነገሮችንም ያደረገ ንግግር ነው። የዘንድሮው የግንቦት ሀያ በዓል አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የመጀመሪያው ነው። በሸራተን ሆቴል በሚካሄደው የማጠቃለያ በዓል ላይ ስለ መገኘታቸው ንግግርም ስለ ማድረጋቸው ማረጋገጫ አልተገኘም። በማጠቃለያው በዓል የሚገኙ ንግግርም የሚያደርጉ ከሆነ ግን ከጅምሩ ያሳዩትን አገላለጽ የተከተለና የተለወጠውን የአገሪቱን ሁኔታ የሚያንጸባርቅ እንደሚሆን ተስፋቸውን የገለጹ ተንታኞችም አሉ። የአዲስ አበባ ዩኒቨርሲቲ መምህርና የፖለቲካ ተንታኝ አቶ አበባው አያሌው ይህንኑ ነው ያንጸባረቁት። እንግዲህ መጀመሪያ በጣም ዶክተር አብይን እንደ ሌሎቹ መሪዎች አናቃቸው። በመንግስት ስራ ላይ ረጅም ጊዜ ቢቆዩም ማለት ነው። አቶ ለማ መገረሳ ንግግር የታወቀ ነው፣ የሌሎች የታወቀ ነው እና ድንገት ይህን እንግዲህ የፖለቲካ መዝገበ ቃላቱን ቀየሩት። ያ መቼም በኢትዮጵያ ታሪክ ውስጥ ማይረሳ ትልቅ ክስተት ነው እና ቀንም ነበር። አሁንም እንግዲህ መቼም ተመልሰው ይሄ ወደ ተለመደው የፓርቲ ንግግር ወይንም ደግሞ ያለፈውን ተረክ ይገባሉ ብዬ አላስብም። ግንቦት ሀያን እንግዲህ እኔ የምጠብቀው በእሳቸው አንድ እንግዲህ የታሪክ ክስተት ነው የግድ ይዘከራል መዘከሩ ይሄ ስርዓት እስካለም ደግሞ መዘከሩ አይቀርም በሚዘከርበት ጊዜ ግን ያሱ የተለመደው እየተቀነቀነ ሳይሆን ምናልባትም እስካሁን ካለው ሂደታችን በምን ተምረን ወደፊት ልንደርስበት የምንችለውን ትልም በሚያሳይ በኩል ንግግር ያደርጋሉ ብዬ ነው የምጠብቀው እንጂ ያለፈውን አይነት ግንቦት ሀያ ሁሉን ነገር የቀየረልን፣ ሁሉን ነገር የተሳካልን ይሄን ሁሉ ያለውን ልማት ምን ቅብጥርስ የሚለውን ያመጡ ነው ብለው እንደማይሄዱ አውቃለሁ፣ እንደው እገምታለሁ። ግንቦት ሀያ ስንል ግን ዞሮ ዞሮ አንዳንዴ መረሳት የሌለበት ምንድነው ቢያንስ ቢያንስ እንደው ተወሰነች ዓመታት ትንሽ ደርግ የከለከለውን የዲሞክራሲ ብልጭታ ትንሽ ፈንጥቆ ነበረ እና መሰረተ ልማት በእርግጥ ጦርነት ላይ ያልነበረ ሀገር መሰረተ ልማት የግድ ማስፋፋት አለበት መንገዱም መብራቱም ምኑም ምኑ የሚባል ጥሩ ካለፈው የተሻለ ነገር መጥቷል። ግን ትልቁ መሰረተ ልማት ማሳያ የሰው መሰረተ ልማት ነው። ሰውን መስራት፣ ሰውን መገንባት፣ ሰውን ማነጽ ይቀድማልና አሁንም እንግዲህ ጠቅላይ ሚኒስትሩ ይሄን ያክል መንገድ ተሰርቶ ይህን ያክል የመብራት ኃይል ተዘረግቶ ይህን ያክል ወደ ውጭ ልከን ምንምን ሳይሆን እንዲያው ካለፈው 27 ዓመት ጉዞ ሰውን ከመፍጠር ኢትዮጵያ የሆነ ዜጋን ከመፍጠር በኢትዮጵያ ላይ ደግሞ የሚኮራ ዜጋን ከማነጽ በኢትዮጵያ ላይ የሚኮራ ዜጋ ከማነጽ አኳያ ምን ተሰርቷል ብለው ያንን ሕሊናቸውም ገምግሞት እዛ ላይ የተመሰረተ ንግግር ቢያደርጉ። ምክንያቱም እስካሁን ድረስ ኢትዮጵያ ለሁሉም አለመሆኖ የተወሰኑ ደግሞ እንደው አንድን ብሔርም፣ አንድን ስርዓትም፣ መንግስትንም ታከቡ የሚበለጽጉባት ሌላው ደግሞ በየአገሩ ስደት እየሄደ የውቅያኖስ እና የባህር ራት የሚሆንባት፣ ዜጋው ማይተማመንባት፣ ዜጋው የሚያፍርባት፣ ዜጋው ማይኮራባት፣ ዝም ብላ ዜጋ አልባ አገር የሚኖረውም ውስጥ ኢትዮጵያ ውስጥ ያለውም አይኮራባትም፣ በስደት ያለውም አይተማመንባትም፣ ሌላውም በኢኮኖሚውም ይሁን በፖለቲካው ጥሏት የሚሄድ አገር ስላለች ይሄንን ሀገር እንዴት አድርገን ወደ ባለቤት ያላት የኔናት የምትባል ኢትዮጵያ እንዴት ትፈጠር ብለው በዚያ መስመርና በዚያ አስተሳሰብ ህዝቡንም አድሬስ ቢያደርጉት ይመረጣል። ያ የኔ ፍላጎት ነው። የዘንድሮው የግንቦት ሀያ በዓል የሚከበረው ታዋቂ የፖለቲካ መሪዎችንና ጋዜጠኞችን ጨምሮ በሺዎች የሚቆጠሩ እስረኞች በአንድ ጊዜ በተፈቱበት እየተፈቱ ባለበትም ወቅት ነው። ካለፈው ታህሳስ 3 2010 ጀምሮ ለ17 ቀናት የተካሄደው የኢህአደግ ስራ አስፈጻሚ ኮሚቴ ስብሰባ የዚህ መነሻ ነበር። ባለፈው መጋቢት መጨረሻ ወደ ስልጣን የመጡት ጠቅላይ ሚኒስትር ዶክተር አብይ አህመድም ይህንኑ ቀጥለውበታል። እነዚህ በሺዎች የሚቆጠሩ ታሳሪዎች በአንድ ጊዜ እንዲፈቱ በተለይ በአማራና በኦሮሚያ ክልሎች የተካሄዱ የተቃውሞ እንቅስቃሴዎች ግፊት ማድረጋቸውን አቶ አበባው ይናገራሉ። እናም የእስረኞቹ መፈታት የግንቦት ሀያ አድል ሳይሆን በተለይም በሁለቱ ክልሎች በርካቶች መስዋዕትነት የከፈሉበት የተቃውሞ እንቅስቃሴ ውጤት መሆኑን ያስረዳሉ። ኢትዮጵያዊ ማንነትን ከማጉላት አንጻር ካለፉት ዓመታት የተለየ አካሄድ መከተል የጀመረው መንግስት ከዚህ ከዲሞክራሲና ከሰባዊ መብት አንጻርም የተለወጠ መንገድ እየተከተለ ይሆን? ታሳሪዎቹን የፈታውስ ከዲሞክራሲና ከሰባዊ መብት አንጻር ባለፉት 27 ዓመታት የሄደበት መንገድ የተሳሳተ ነው ብሎ ከማመን ጭምር ይሆን? አቶ አበባው ይመልሳሉ። ኢህአዴግን ግን እንግዲህ እስከማቀው ትልቁ ችግሩ አንድን ችግር ከምንጩ ማድረግ አይችልም። ያ ሁላ ሰው የታሰረው መብቱ ስለተነፈገ ነው። ያ ሁላ ሰው የታሰረው በየምክንያቱ የፖለቲካ ጥያቄ ስላነሳ ነው እንጂ ወንጀል ሰርቶ አይደለም። እየተፈቱ ያሉትም ደግሞ ወንጀለኞች አይደሉም። በአብዛኛው ያለ በተገቢ ፍትህ በሌለበት መንገድ በሰበብ አስባቡ መብታቸውን መጠየቅ የፖለቲካ ጥያቄ ማቅረብ እንደ ወንጀል ተቆጥሮባቸው ወደ ከርችል የወረዱ ሰዎች ናቸው ሲፈቱ የነበረው። ለዚህ ምንድን ነው ይሄን ያክል ያስጠበቀ? ይሄን ያክል ጊዜ የወሰደ ከተባለ ደግሞ ኢህአዴግ ሁልጊዜም ራሱን ወደኋላ አይገመግምም። ዲሞክራሲን አስፍኛለሁ ወይ? ዲሞክራሲን ገንብቻለሁ ወይ? መልካም አስተዳደርን ገንብቻለሁ? ዜጎች የራሳቸውን መብት የሚጠይቁበትን ተቋማትን ምንን በደንብ አድርጌ መስርቻለሁ ወይ? የለም። ይሄን አይደለም። ሁልጊዜም ማለፊያ የሚያደርገው የነበረ ግጭት ተፈጠረ፣ እሰረው። አንድ ጥያቄ ተነሳ፣ እሰረው። ይሄ ደግሞ እየቆየ እየቆየ ምንድን ላይ መጣ? ህዝቡ ገነፈለ። ጎንደርም እንደዛ ነው የተደረገው። በኦሮሚያ አካባቢዎች በተለይ በተለይ ኦሮሚያ ለዘመናት የተጠራቀመ ብሶት ነበረ። ልክ በኦነግ ስም ማይታሰር የለም የሽብር አዋጁ ከመውጣቱ በፊትም ማለት ነው፣ ኦነግ ሽብርተኛ ተብሎ በፓርላማ መፈረጁ በፊት ሁሉ ኦነግ እየተባለ በየእስር ቤቱ የተከተተው እንግዲህ ገና እስካሁንም ያልተለቀቀ ብዙ አለ። ሕይወቱ በዛ ያለፈ ብዙ አለ። ብዙ ሰው ተገልሏል። እና ጠቅላይ ሚኒስትር መለስ አንድ ወቅት ስብሰባ ላይ አንድ ነገር ብለው ነበረ፣ ዲሞክራሲያችን ካልሰራ ህዝቡ ይገነፍላል። ያ የሆነው እሳቸውን ለማድነቅ ሳይሆን በየጊዜው ዲሞክራሲ ይገነባል ወይ ነገ የተሻለ ይሆናል እያለ ህዝቡ ይጠብቃል። ግን ነገሮች እየባሱ እየጠበቁ እንደገና ጭቆናው እየባሰ የሀብት ክፍፍሉ አንዱ ከአንዱ እየነጠቀ የባሰ ነገር ሲመጣ ህዝብ ነው የገነፈለው። ስለዚህ ያ የህዝብ መገንፈል ነው። አይ እርምጃዎችን እናለዝብ። የፖለቲካ እስረኞችን እኮ ኢህአዴግ ከመፍታቱ በፊት ማን ነው የፖለቲካ እስረኞች ይፈቱ ብሎ ስም ጠቅሶ ፎቶግራፍ ይዞ የተነሳው? የጎንደር ሰላማዊ ሰልፍ እንደዛው ነበር። ወገኖቻችን ይፈቱ። ኦሮሞዎችን ጨምሮ በእያንዳንዱ የኦሮሚያ አካባቢ የተደረጉ ሰልፎች እነ በቀለ ገርባ ባህል ሌሎችንም እነመረራ ሌሎችም እነዚህ ምንም ወንጀል ሕፀፅ የሌለባቸው በፖለቲካ አመለካከታቸው ብቻ የታሰሩ ሰዎች ናቸው። ስለዚህ ህዝቡ ጥያቄውን ፍጥጥ አድርጎ ነው ያወጣው። እንደማይመለስ ደግሞ አሳየ። እንደ ድሮ አይ አንድ ሰልፍ ተደረገ ተበተነ፣ የሚታሰረው ታሰረ። መመለስ አልሆነም። ህዝቡ ቆረጠ፣ ተነሳ፣ ገነፈለ። ብዙ ነገሮችን ፓርቲው እንዲያደርግ አስገደደው። ፓርቲው ያን ሲያደርግ እንደው አሁንም ለጊዜያዊ የችግር የፖለቲካ ማስታገሻ ብሎ ወስዶት ነበር። ግን ነገሮቹ አሁንም ምንድን ነው ጠቅላይ ሚኒስትሩ በረቱበት በዚህ እንደው ምናልባትም ደግሞ ገና አዲሱ ጠቅላይ ሚኒስትር እና አዲሱ ጠቅላይ ሚኒስትር እነዚህን ነገሮች በርትተው እንደውም የስራ አስፈጻሚ ኮሚቴው ከተጓዘው የበለጠ መጓዝ መቻላቸው ህዝቡም ደግሞ እንደው ተስፋ እንዲጥልባቸው ትልቅ ምክንያት ሆኗል። የክልል ምክር ቤቶችም ጠንክረዋል። በተለይ ከፍተኛ ሰው በፖለቲካ ምክንያት የታሰረባቸው ሁለቱ ክልሎች ናቸው፣ የኦሮሚያና የአማራ ክልሎችን ማለት ነው። እነዚህ ሁለቱ ክልሎች በራሳቸው ምክር ቤትም መክረው ወስነው ሁለቱም ድርጅቶችም ማለት ነው ኦህዴድ እና ብአዴን እነሱም ጠንከር ያለ አቋም ወስደው በየክልላቸው የታሰሩትን የፖለቲካ እስረኞች አንዳንዶቹ እኮ ራሳቸው ያሰሯቸው ናቸው። ራሳቸው ያሰሯቸው ሲባል ግን አሁን ግን ግፊቱ ከፌዴራል መንግስቱም፣ ሁለተኛ ደግሞ ቀድሞ ከነበሩት የድርጅቶቹ አመራሮች ምክንያት የታሰሩ በየክልሉ ስለነበሩ እነዚህን ከኢህአዴግም በኋላ ከዛ ስብሰባም በኋላ ምክር ቤቶቹም ድርጅቶቹም ጠንካራ ውሳኔ ወስደዋል በመፍታት ረገድ፣ እና የጠቅላይ ሚኒስትሩም ደግሞ ይሄ ሲታከልበትና አሁንም ያሉትን ወደፊት መፍታት ከቻለ ትልቅ የፖለቲካ እርምጃ ነው። አቶ አበባው እንደሚያምኑት ከኢትዮጵያዊ ማንነት፣ ከዲሞክራሲ፣ ከሰብዓዊ መብትና ከመሳሰሉት ጉዳዮች አንጻር ወደኋላ ሊመለስ የማይችል ውጤት በሕዝብ ትግል ተገኝቷል። የዘንድሮው የግንቦት ሃያ በዓል የሚከበረውም እነዚህ እውነታዎች ወደኋላ ሊመለሱ ከማይችሉበት ደረጃ በደረሱበት ማግስት ነው ባይ ናቸው። አገሪቱ እንግዲህ ያለፈችበት መንገድ እጅግ ሁላችንን የሚያቆስልን ነው። በተለይ ለእኛ ለእኛ ያን ለሀገር በሙያም በፖለቲካም በምንም ልናደርገው የምንችለውን አስተዋጽኦ የተነፈግንበት፣ ለሀገራችን ሰራን ያላልበት ግን አርባዎች ላይ የደረስን ወጣቶች እጅግ ምንቆጭበት ነው። ምናልባት የፖለቲካ መድረኩ መልካም አስተዳደሩ ምኑ የተመቻቸ ቢሆን ኖሮ እች ሀገር ወዴት በደረሰች ነበረ። እና አሁን ወደ አለፈው እንመለሳለን የሚል ግምት የለኝም። አንደኛ ብዙ ፋንዳመንታል የሆኑ ለውጦች ስላየን ነው መሰረታዊ ለውጦች። ያ አንደኛው መሰረታዊ ለውጥ ምንድን ነው? ቢያንስ ኢህአዴግ ውስጥ ይሄ በማዕከላዊነት የመወሰኑ ነገር እየቀረ ነው፣ ግለሰብ የሚያደርገውን አስተዋጽኦ እያደረገ ነው ፓርቲው በአብዛኛው ሲመራ የነበረው እንግዲህ አንድ ጠቅላይ ሚኒስትር ቢያቀርብም ወይም አንድ ሊቀመንበር ቢኖረውም ያ ሊቀመንበር ጠቅላይ ሚኒስትር ቢሆንም ምንድን ነው የሚያደርገው የነበረ ድርጅቱ እርስ በርስ እዛው ነው የሚመጠመጠው። የጋራ አመራር መርህ ነበር ሄደው ያ ነገር እየቀረ ይመስለኛል። አንድን መሪ እኮ መጀመሪያ ላይ የመምራት ኃላፊነቱን ተሰጥቶታል። አይደለም እንዴ? ለመውቀስም፣ ለመገሰጽም፣ ለማነጽም እስቲ ሂድ ብሎ መተው ያስፈልጋል። እና ያ ነገር በኢህአዴግ በኩል ለውጥ ያለ ይመስለኛል። እና ወደ ኋላም ተመልሶ የለም ይሄ በድርጅት ነው ምናምነው ውሳኔያችንም በማዕከላዊ ደረጃ የሚወሰን ነው የሚለው ነገር እሱ ስለማይኖር እንግዲህ መሪ ሲባል ብዙ ነገር አለው። እና ያንን ይዞ ወደፊት የሚጓዝ አዲስ መሪ ስላለን ምናልባት አዲስ መንገድ፣ አዲስ ደግሞ የፖለቲካና የፖሊሲ እድገትም እርምጃዎች የምናይበት ይሆናል ብዬ አስባለሁ። በተለይ በፖለቲካው አዲስ ዘመን ይመጣልናል ብዬ አስባለሁ። ሁለተኛ ደግሞ የማይደገምበት ምክንያት ህዝቡ በምንም አይነት ወደኋላ የሚል ህዝብ አይደለም። የብሔረተኝነት ነገሮች ጠንክረዋል። አሁን ለምሳሌ ኦሮሚያ ያለፈውን እንደው አይነት አስተዳደር ያለፈውን አይነት የፖለቲካ ስርዓት ላስፍን ቢባል ህዝቡ የማይቀበልበት ደረጃ ላይ ደርሷል። በአማራ ክልልም እንደዚያው በጣም የጠነከረ የብሔረተኝነት ስሜት ነው ያለው። ይሄ ባለበት ነገር ዝም ብሎ የሰጡትን የሚቀበል ወይንም ደግሞ የጫኑትን አሜን ብሎ የሚሸከም ህዝብ በአብዛኛው ኢትዮጵያ የለም። በተለይ ሁለቱም ክልሎች ወደ ደቡብም ደግሞ ብንሄድ ተመሳሳይ ነው። ያ በመሆኑ አንደኛ ከአመራሩ አኳያ አለው የፖለቲካ መሪ እና ወትሮ ከነበረው የድርጅት ውሳኔ አሰጣጥ የወጣ ጉዞ በመኖሩ፣ ሁለተኛ ደግሞ ህዝቡ አሁን በምንም ታምር ወደኋላ ማይልና ለመብቱ የትም ድረስ ቢሆን የሚከፈለውን እከፍላለሁ የሚል ህዝብ ነው ያለው። ያለፈውም ነው ለዚህ ያበቃው። አንደኛ ቁጭቱ ነው፣ ሁለተኛ ይሄ ጫናው ነው፣ የፖለቲካ ጫናው ነው። ምክንያቱም ይሄ ህዝብ አንድ አስተሳሰብ ላይ የመጣ ይመስለኛል። እንግዲህ ለአለፉት ሀያ ሰባት ዓመታት ምን አድርጓል የተባለውን ሁሉ አድርጓል። አገር ተወረረ፣ ሄደ፣ ሞተ፣ ቴሌቶን ምን እየተባለ በየክልሉ ለልማት ያዋጣል ወዶም ይሁን በግድ። አይ አባይ ሊገደብ ነው። አሁን ደግሞ ሌላ ዙር መዋጩ አለ። ይሄው አይ አንድ ወርደ ሞዝ አይበቃምና አሁን ደግሞ ሁለተኛ አድርጉት። እሺ፣ ወታደሩም፣ መምህሩም፣ ገበሬውም ሁሉም ግን ይሄን ሁሉ ለሀገሩ የሚገባውን ግዴታ እየተወጣ ሁል ጊዜም አገር ሲባል እንትን እያለ አገር ሲገነባ ያላየ፣ አገሪቱ ወደኋላ ስትሄድ መብቱ ሲጨፈለቅ ምን ሲል ያየ ነውና የሚታገስ ህዝብ አይመስለኝም። በዛም ምክንያት እንደው ወደኋላ እጎትታለሁ የሚል የፖለቲካ ኃይልና እንደው መሪ እንኳ ቢመጣ ግብግቡን የሚችለው አይመስለኝም። ሌላ የፖለቲካ ቁርቅስ ውስጥ ይገባል። በዚሁ በግንቦት ሀያ በዓልና ባለፉት 27 ዓመታት ግምገማ ላይ ከመንግስታዊ ሀሳብ አመንጭ ተቋማት ቲንክ ታንክ ምሁራንን ለማነጋገር ስሞክር ቆይቻለሁ። እንደተሳካ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል ደግሞ እስክንድርን እያመሰገንን እዚያውና ቆየውና የዘንድሮ በዓል ግንቦት ሃያ መሆኑ ነው። ገዢው ፓርቲ ባለፉት ዓመታት የተከተለው አካሄድ በህዝብ ትግል መለወጥ በጀመረ ማግስት የሚከበር ነው ብለዋል። ቪኦኤ ያነጋገራቸው ምሁራን። እስክንድር ፍሬው ነው ያነጋገራቸው። የግንቦት 20 27ኛ ዓመት በዓል የተከበረው ኢትዮጵያ ካለፉት 27 ዓመታት በተለየ የፖለቲካ ምዕራፍ ውስጥ በምትገኝበት ወቅት ነው። ለሁለት ዓመታት የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ መንግስት የተለያዩ እርምጃዎችን ወስዷል። ጉዳያቸው በፍርድ ቤት ሲታይ ከነበረው ታሳሪዎች የሞት ፍርድ እስከተፈረደባቸው ድረስ በሺዎች የሚቆጠሩ ሰዎች እየተፈቱ ነው። ሰሞኑን ብቻ እንኳን የሞት ፍርድ የተፈረደባቸውን የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌን ጨምሮ በመቶዎች የሚቆጠሩ እስረኞች እንዲፈቱ ተወስኗል። እናም ገዢው ፓርቲ ኢህአዴግ ካለፉት 27 ዓመታት የተለየ አካሄድ መከተል እንደጀመረ እየታየ ነው። በተለይም አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለመደው የኢህአዴግ መዝገበ ቃላት ወጣ ያለ ንግግር ማድረግ፣ መልእክት ማስተላለፋቸውን ቀጥለዋል። ይህንኑ የግንቦት ሃያ በዓል አስመልክተው ያስተላለፉት መልእክት በአገላለጽም ሆነ በይዘት የተለየ መሆኑ ደግሞ የዚህ ማረጋገጫ ነው። ኢትዮጵያውያን የተለያዩ ስድስት ጉዳዮችን በመከወን በዓሉን እንዲያከብሩ ነው ጠቅላይ ሚኒስትር አብይ በመልእክታቸው የጠየቁት። ኢትዮጵያውያን የጥሞና ጊዜ እንዲኖራቸውና ከራሳቸው ጋር እንዲታረቁ ከጎረቤቶቻቸውና ከቅርብ ሩቅ ወዳጆቻቸው ጋር ያሉ ክፍተቶችንም በእርቅና በይቅርታ እንዲሞሉ ጠይቀዋል። ጠቅላይ ሚኒስትሩ በተለያዩ ምክንያቶች የተኳረፉ ወዳጆች፣ ጎረቤታሞች፣ የትዳር አጋሮችና ሌሎችም ይቅር በመባባል ሰላም እንዲያወርዱ በአክብሮት ጠይቃለሁ ያሉበትም የመጀመሪያው ጉዳይ ነው። በአንድ ወይ በሌላ ምክንያት ድጋፋችንን ከሚሹ ወገኖች ጎን እንቆም ሲሉም ጠቅላይ ሚኒስትር አብይ ጥሪ አቅርበዋል። በሶስተኛነት ጠቅላይ ሚኒስትሩ ጥሪ ያቀረቡበት አራተኛ ነጥብ አንባቢ ትውልድ ለመፍጠር የመስራቱ አስፈላጊነት ነው። ሕብረተሰቡ በዓሉን ሲያከብር አካባቢውን እንዲያጸዳ የጠየቁበት ደግሞ አምስተኛው ነጥብ ነው። በስድስተኛነትም ማንኛውም ዜጋ እንደ ግለሰብም ሆነ እንደ ማኅበረሰብ በሚያደርጋቸው እንቅስቃሴዎች ለሴቶች የሚሰጠውን ክብር እንዲያሳድግ ጠይቀዋል ጠቅላይ ሚኒስትሩ ማምሻውን በሸራተን ሆቴል የተካሄደው የግንቦት ሀያ በዓል የማጠቃለያ ዝግጅት ከጥቂት ደቂቃዎች በፊት ተጠናቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በዚህ ስነ ስርዓት ላይ አልተገኙም፣ መልእክትም አላስተላለፉም። በዚህ ስነ ስርዓት ላይ የተገኙት ምክትላቸው አቶ ደመቀ መኮንን እነዚሁም ፕሬዝዳንት ዶክተር ሙላቱ ተሾመ ናቸው። ፕሬዝዳንቱ ዶክተር ሙላቱ በዚሁ ስነ ስርዓት ላይ ባደረጉት ንግግር የዘንድሮ በዓል የሚከበረው በተለየ ወቅት ላይ መሆኑን አስታውሰዋል። የዘንድሮውን የግንቦት ሀያድል በዓል የምናከብረው በፈጣንና መሠረተ ሰፊ የለውጥ ማዕበል ውስጥ ሆነን ነው። ባለፉት 27 ዓመታት በተደረገው እንቅስቃሴ ጠያቂ ትውልድ መፍጠር መቻሉንም ተናግረዋል። የግንቦት ድል በዓል ውጤት የሆነው ፌዴራላዊ ዴሞክራሲያዊ ስርዓታችን የሕዝባችን እኩልነትን ለማረጋገጥና ልማትን ለማፋጠን ካስገኘልን ምቹ ሁኔታ ባሻገር ጠያቂና ተሟጋች ህብረሰብን በመፍጠር በኩል ያመጣልንን ለውጥ ፈጽሞ ልንዘነጋው አይገባም። ይህም በመሆኑ ነው ዛሬ ያለን ትውልድ የድህነትን ወይም አንዳች የመብት ረገጣን አሊያም ኢፍትሐዊነትን አሜን ብሎ ለመቀበል ወይም ለመሸከም ትከሻ የሌለው። የዘንድሮው የግንቦት ሀያ በዓል እየተከበረ ያለው የላቀ ብሔራዊ መግባባትና ዲሞክራሲያዊ አንድነት ለላቀ ሀገራዊ ስኬት በሚል መሪ መፈክር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ45 ደቂቃ ነው፣ አዲስ አበባ ላይ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ቴክኒሻን ሱሌማን ተራዋሊ ነው። የስርጭቱ ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። አስተናጋጆቻችሁ ሰሎሞን አባትና አዲሱ አበበ ነው። ክቡራትና ክቡራን ሙስሊሞች ቅዱስ ረመዳን ወርን እያከበሩ ናቸው። ሁለተኛ ሳምንታቸውን ይዘዋል። የተከበራችሁ ሙስሊም ምእመናን እንኳን ለቅዱስ ረመዳን አደረሳችሁ። በድጋሚ እንኳን ደስ አላችሁ። ጾምና ጸሎታችሁ የጽሞናና የብርታት ልመናችሁ የሚሰማበት ሰላምና ፍቅር የሚበዙበት መልካሙ ሁሉ የሚፈጸምበት እንዲሆን እየተመኘን የሐውለት እንዳለን የረመዳን ናሽድ እንጋብዛችሁ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ እስከ ምሽቱ አራት ሰዓት እንቆያለን። አብራችሁን አምሹ። ቀጣዩ ሳምንታዊ የስፖርት ዝግጅት ነው። የዛሬውን ያዘጋጀው ገዛይ መስቀል ነው። ዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር አበረታች መድኃኒት ተጠቅመው በምርመራ የደረሰባቸውን አትሌቶች ከመቅጣትም አልፎ ኦሎምፒክን ከሚያክል ትልቅ የውድድር መድረክ ሀገሮችን እስከ ማገድ ደርሰዋል። በዚሁም ቀዳሚ ተጠቃሾች የሩሲያ አትሌቶች መሆናቸው ተከትሎ ከኦሎምፒክና ከዓለም አትሌቲክስ ሻምፒዮና መታገዳቸው የቅርብ ጊዜ ትዝታችን ነው። በአበረታች መድኃኒት ተጠቃሚነት የኬንያና የኢትዮጵያ አትሌቶች ከሩሲያ ቀጥሎ ስማቸው የተጠቀሰ ሲሆን ሀገራቱ ከዓለም አቀፉ ስፖርት ማህበራት ማስጠንቀቂያ ያደርሷቸዋል። ኢትዮጵያን በተመለከተ የኢትዮጵያ ብሔራዊ ጸረ አበረታች ቅመሞች ጽፈት ቤት ሁለት አትሌቶች ማለትም አትሌት ኢዮ አለሙና አትሌት ብርቱካን አዴቦ ኢፒኦ የተሰኘ አበረታች መድኃኒት መውሰዳቸው በምርመራ የተደረሰባቸው መሆኑን ባሳለፍነው ሳምንት አስታውቋል። እያንዳንዳቸውንም ለዚህ ድርጊታቸው አራት አመት ከማናቸውም ውድድር እንዳይሳተፉ ቅጣት ወስኖባቸዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ሻለቃ ኃይሌ ገብረስላሴ በዚህ ጉዳይ ላይ አስተያየቱን ተጠይቆ እንዲህ አሰምተዋል አሁን እነዚህ በተለይ ሁለት ልጆች በዚህ በቻይና እንትን ከተወሰደ በኋላ እኛ አሁን የራሳችንን ወደ እንትን የምናቀርባቸው ነገር ሁሉ ሊሆን ይችላል አሁን ስራ አስፈጻሚ እንደገና የምንሰበሰብበት ነገር እያዘጋጀን ነው የምንሰበሰበው ምንድን ነው እነዚህ ልጆች በኢትዮጵያ ስም ተወዳደሩ የኢትዮጵያን ስም አስጎደፉ ከዛስ በቃ ቅጣት ነው እሱ ብቻ በቂ አይደለም አሁን እኛ ጉዳዩን በሕግ አግባብነት ሀገሪቷ ሕግ በሚጠቅሰው ወይም የሀገሪቷ ሕግ በሚያስቀምጠው መሰረት እንጠይቃለን። ኦፍኮርስ የሀገሪቷ ሕግ እኮ በዚህ በዶፒንግ እንትን ያሉ እኮ ከሶስት እስከ አምስት ዓመት የሚደርስ የስርዓት ቅጣት ትቀጣለች። ይህንንም እኒያ የፌዴሬሽኑ አያስፈጽምም የሚያስፈጽመው ቃሪ ሕግ ወይንም ደግሞ የፖሊስ በወንጀል ክስ ነው። እንግዲህ እነሱም ይከሰሱታል። የሀገር ገጽታና ስም በማጥፋታቸውም ጠንከር ያለ ቅጣት ሊጣልባቸው እንደሚገባም የፌዴሬሽኑ ፕሬዚዳንት አትሌት ኃይሌ ጠቁመዋል። አትሌቶቹ እንደ ኤሮፓ አቆጣጠር በ2016ና በ2017 ቻይና ውስጥ በተደረገ የማራቶንና የጎዳና ሩጫ ላይ አበረታች መድኃኒት ወስደው በምርመራ የተገኘባቸው መሆኑን ጽህፈት ቤቱ አስታውቋል። ገዛህን ጽዮን መስቀልን እናመሰግናለን። ክቡራትና ክቡራን እንግዲህ ሌሎችም ዝርዝር ያሉ የስፖርት ዘገባዎች አሉ። በሌሎች ቀኖች ይዘንላችሁ እንመለሳለን። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች ከአንድ ሳምንት በፊት ትዳር የመሠረቱት መስፍነ ሰሴክስ ልዑል ሐሪ የአፍሪካ ፍቅር ካደረባቸው ውሎ ማደሩ ይነገራል። የድህረ ምረቃ ዝግጅት ዓመቶቻቸውን ያሳለፉት ደቡባዊ አፍሪካዊቱ አገር ሌሶቶ ነበር እና ፍቅረኛ ከነበሩትና ከአሁኗ ሙሽራ ባለቤታቸው ሜጋን ሜርከል ጋርም የእረፍት ጊዜያቸውን በቦትስዋና አሳልፈዋል። ከነጭ አባትና ከጥቁር እናት የተወለዱትን አሜሪካዊት አሁን የሴሴክስ ሰፋኒት የሆኑትን የቀድሞ ተዋናይት ሜጋንን መግባታቸው በራሱ በታላቋ ብሪታንያ ንጉሣዊ ቤተሰብ ውስጥ የአስተሳሰብ ለውጥ መኖሩን የሚያሳይ ተደርጎ ተወስዷል። ሪፖርተራችን አኔታ ፓዋል ከጆሃንስበርግ ያጠናቀረችውን ዘገባ የአፍሪካ ነክርሶች አዘጋጅና አቅራቢ አዳነች ፍሳዬ እንደሚከተለው ታቀርበዋለች። አፍሪቃ በልዑል ሃሪ ልብ ውስጥ ልዩ ቦታ አላት። አፍሪቃ ውስጥ ብዙ ጉብኝት አካሂዷል። በረድኤት ተግባርም ተሳትፏል። ሊሶቶ ላይ የልጆች መርጃ ድርጅት መስርቷል። አፍሪቃ ሆነው በዊንሶር ቤተ መንግስት የተካሄደውን የሄሪንና የሜገንን የጋብቻ ስነ ስርዓት ከተከታተሉት መካከል አንዷ የሊሶቶ የውጭ ጉዳይ ሚኒስትር የነበሩት ማንፎኖ ካኬትላ ናቸው። ካኬትላ ሃሪ ሊሶቶን ከአራት ዓመታት በፊት በጎበኝበት ወቅት አግኝተውት ነበር። በጣም ደስ የሚል ወጣት ልጅ ነው። ራሱን ከፍ አድርጓ አያይም። የተወጠረ ልጅ አይደለም። በጣም ትሑት ልጅ ነው። ሙሽራዋ ሜገንም የራስዋ የሆነ የአፍሪቃ ፍቅር አላት። አቻምና ሩዋንዳ በሄደችበት ወቅት ህይወቴ ከስደተኞች ሰፈር እስከ ቀይ ምንጣፍ ቅበላ ድረስ ይሄዳል። እኔ ሁለቱንም ነው የሚመርጠው፣ ምክንያቱም ሁለቱም አለሞች ተቻችለው ለመኖር ይችላሉና ብላ ነበር። ልዑል ሀሪና ባለቤቱ የረድኤት ተግባራቸውን ይቀጥላሉ የሚል ተስፋ እንዳላቸው ገልጸዋል። ምክንያቱም ሊሶቶ ውስጥ ትልቅ አስተዋጽኦ ማድረጉን አውስተዋል። በመሰረቱ የረድኤቱ ስራ ሊሴቶ በዓለም ደረጃ እንድትታወቅ አድርጓል። በሀሪ ደረጃ ያለ ሰው ወደ ሀገርህ መጥቶ እሱ የሰራውን ሲሰራ ኤች አይ ቪ ኤድስ ላይ ያለው አመለካከት እንዲለወጥ ረድቷል። የረዳቸው ከነበሩ ልጆች አንዳንዶቹ ወጣት ልጆች ሆነዋል። የአፍሪቃ ተመልካቾችን የሳበው የረዴት ስራቸው ብቻ አይደለም። ኢካምቫ ዩት የተባለው ደቡብ አፍሪቃ ውስጥ በድህነት ከሚኖሩ የሀገሪቱ ወጣቶች ጋር የሚሰራ መንግስታዊ ያልሆነ ድርጅት ዋና ስራ አስኪያጅ ልንጊሌ ዛኩዌ አንዷ ናቸው። የእሳቸው ባለቤትም ነጭ ናቸው። እንደ አውሮፓ አቆጣጠር እስከ 1985 ዓ ም በነበረው ጊዜ ውስጥ በደቡብ አፍሪቃ ነጭና ጥቁር ሊጋቡ አይችሉም ነበር፣ በሕግ የተከለከለ ነበርና። የብሪታንያው ንጉሳዊ ቤተሰብ የድብልቅ ዘር ጋብቻ ተቀባይነት እንዲኖረው በማድረጋቸው አሞግሰዋቸዋል። ሰዎች ከተለያዩ ዓለማት የሆኑ ሁለት ሰዎች እንዴት ሊተሳሰሩ እንደቻሉ ለመረዳት እየሞከሩ ናቸው። አንዱ ጥያቄ የሚነሳው ለሜገን ራሷ እንደሚሆን እርግጠኛ ነኝ። ህይወትሽን ከሌላ ዘር ከሆነ ሰው ጋር ለማሳለፍ እየወሰንሽ እንዴት የጥቁር ዘር ደጋፊ ትሆኛለሽ? የሚል ጥያቄ መቅረቡ አይቀርም። እኔ እንዲህ አይነት ጥያቄ ምቾት አይሰጠኝም፣ ምክንያቱም ጥቁርነትህን አቅፈህ ከሌላ ዘር የሆነ ሰውን ማፍቀር ይቻላልና። ሊዛ ሜ ሀግማን የተባሉ ጸጉር ሰሪ እንዲህ አይነት አካታች የሆነ የንጉሳዊ ቤተሰብ የሰርግ ስነ ስርዓት አይቻላውቅም ብለዋል። ሙሽራዋ በጋራ ገበያው ውስጥ የተካተቱ ደቡብ አፍሪቃም የምትገኝባቸው የአፍሪካ ሀገሮች አበባዎች የአምስት ሜትር ርዝመት ባለው ቫሉዋ ውስጥ እንዲጠለፉ በማድረግ ለሀገሮቹ ክብር ሰጥታለች። ብለዋል ሀግማን። በሰርጉ ስነ ስርዓት አብሮ የታየው የአፍሪካ ቅላጼም አስደስቶኛል። በእርግጥ የቄሱ ንግግር ትንሽ ከሚገባው በላይ ያለፈ ይመስለኛል። ኳየሩ፣ ማለት የሃይማኖት መዝሙር ግን ግሩም ነበር። ብዙሃነት እንዲንጸባረቅበት አድርጓል። በመጨረሻም ከመዝሙሩ ከድንቁ የሰርግ ስነ ስርዓት ከአልማዙና ከውብ እንግዶቹ በላይ አንጸባርቆ ዘርን፣ ቋንቋንና ድንበርን ዘሎ የወጣው ኃይል ግን ፍቅር ነው ብለዋል። የሙሽራውና የሙሽራይቱ የሰርግ ስነ ስርዓት በዊንሶር ቤተ መንግስት ከተፈጸመው በኋላ በመጀመሪያ ሰላም ካሏቸው ሰዎች መካከል አንዱ ልዑል ሃሪ ሊሶቶ ውስጥ የረድኤት ስራ ያካሂድ በነበረበት ወቅት ጓደኛው ያደረገው አባትና እናት የሌለው ልጅ ነበር። የሳሰክስ ዱክ ሙሱ ፓትላትሴን ጓደኛ ያደረገው ከ14 ዓመታት በፊት በደቡባዊት አፍሪቃዊቱ ሀገር በነበረበት ወቅት ነው። ልጁ ያኔ የአራት ዓመት ልጅ ነበር። ግንኙነታቸውን ሳያቋርጡ አልፎ አልፎም ይገናኙ ነበር። በሀሪ ሰርግ ለታዲያ በሥነ ሥርዓቱ እንዲገኙ ተጋብዘው የሀሪን የሬድኤት ድርጅት ወክለው ከተገኙት አስር ሰዎች መካከል ሙሱ አንዱ እንደነበር ዴይሊ ኤክስፕረስ ጋዜጣ ገልጿል። ሃሪ ከሊሶቶ ልኡል ሲስኮ ጋር ተባብሮ የሪኤድ ድርጅት የመሰረተው እንደ አውሮፓ አቆጣጠር በ2006 ዓ ም ሲሆን ከ22 ዓመታት በፊት ማለት ነው። እናቱ ዳያና በሊሶቶ ታደርገው የነበረውን የሬዲኤስ ስራን ለማሰብ ነበር። በኤች አይ ቪ በሽተኞች ብዛት ሊሶቶ ሁለተኛውን ቦታ እንደምትይዝ ተዘግቧል። በዊንሶር ቤተ መንግሥት በተደረገው የሰርግ ሥነ ሥርዓት እንዲገኙ ከተጋበዙት 2400 ሰዎች ሁለት መቶ የሚሆኑት ከተለያዩ የሬዲዮ ድርጅቶች የተወከሉ እንደነበሩ ታውቋል። አድማጮች ሄሪና ሜገን ከአፍሪቃ ጋር ስላላቸው የቆየ ግንኙነት የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሳምንት በሌላ ርዕስ ክንገናኝ፣ በደህና ቆዩን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። እንዲህ እንደ ዛሬው በየዓመቱ በአውሮፓውያን የቀን ቆጠራ ስሌት መሠረት የግንቦት ወር የመጨረሻው ሰኞ አሜሪካውያን የአገራቸውን ደህንነትና አገራቸው የቆመችላቸውን ታላላቅ መሪዎች ለማስጠበቅ ሲሉ የተዋደቁ ዜጎቻቸውን በክብር ያስባሉ፣ በተለያዩ ሥነ ሥርዓቶችም ይዘከራሉ። ይህ የክብርና የመታሰቢያ ቀን ለደህንነታችንና ለማንነታችን ዘለቄታ የመጨረሻውን ታላቅ መሥዋዕትነት የከፈሉ ወገኖቻችንን የምናስታውስበትና ምስጋናም የምናቀርብበት ቀን ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ታላቁ የሪፐብሊኩ ሰራዊት በሚል መጠሪያ ይታወቅ በነበረው በዩናይት ስቴትስ የእርስ በርስ ጦርነት ዘመን ለአንድነት የታገሉ የጦር ሰራዊት አባላት የተዋቀረው የመካከለኛው ምዕራብ ዩናይትድ ስቴትሷ የኢሊኖይ ክፍለ ግዛት የአርበኞች ማህበሩ ጄኔራል ጃን አሌግዛንድር ሎጋን እንደ አውሮፓውያን የዘመን አቆጣጠር በግንቦት 868 ዓ ም ሲጀመር ለአገራቸው ነጻነት ሲፋለሙ በየጦር አውድማው የወደቁትን የአንድነት ኃይሎች መካነ መቃብሮች በጉንጉን አበባ በማስጌጥ በክብር ለማስታወስ ታቅዶ ነበር። ዕለቱም በጊዜው በዚሁ ክንውን መገለጫነት የማስጌጫው ቀን ተብሎ ይጠራ ነበር። የመታሰቢያው ዕለት ዓላማ፣ ይላል ርዕሰ አንቀጹ፣ የመታሰቢያው ዕለት ዓላማ የአገራቸውን ድንበር ከጥላት ለመከላከል ደረታቸውን አጥር አድርገው የወደቁ ጀግኖቻችንን በፍቅርና በታላቅ ክብር ለማወደስ ነው ሲሉ ጄኔራል ሎጋን የተናገሩትን ዋቢ በማድረግ ይቀጥላል። አመታዊው ስነ ስርዓት የሚከበርበት ይህ ልማድ በመላዋ ዩናይትድ ስቴትስ መስፋፋቱንና ብሎም እንደ አውሮፓውያን የዘመን አቆጣጠር በ1966 ዓመተ ምህረት እለቱ መታሰብ በጀመረ በ98ኛው ዓመት የመታሰቢያ ዕለት በሚል በአሁኑ ስያሜው መጠራትና በተመሳሳይም በአገር አቀፍ ደረጃ መከበር መጀመሩን ያትታል። በዚህ የመታሰቢያ ዕለት አነስተኛ መጠን ያላቸው ባንዲራዎች፣ በህብረ ቀለም ያጌጡ አበባዎች በመያዣ በመያዣ ተደርገው በ መላው አገሪቱ በሚገኙ የጦር ጀግኖች አስክሬን ባረፉባቸው መካነ መቃብሮች ከማስታወሻ ጽሁፎች ጋር እንዲቀመጡ ይደረጋል። እያንዳንዱም ይህ መካነ መቃብሮችን የማስጌጥ ስነ ስርዓት የአገሩን ወይም የአገሯን ደህንነትና አገሩ ወይም አገሯ የቆመችላቸውን መርህዎች ለማስከበር የተዋደቀ እያንዳንዱን የጦር ጀግና ይወክላል። የአሜሪካውያንን መሰረታዊ የኑሮ ዘይቤ ዘለቄታ ለማረጋገጥና ላመኑባቸው ሴቶች ውድ ሕይወታቸውን የሰዉ ጀግኖች በመሥዋዕትነታቸው የተጎናጸፉት ክብር እስከ ዘላለም ሲጠሩበት ይኖራል ሲል ርዕሰ አንቀጹ ዝርዝሩን ይቀጥላል። ትውስታችን እስከ ኖረ ወይም እስከ ታወስን ድረስ ካለፍን በኋላም ሕያው ሆነን እንኖራለን እንደሚባለው በዚህም መታሰቢያ ቀን ከራሳቸው በፊት አገራቸውንና የቆመችላቸውን ታላላቅ ምሮዎች አስቀድሙ በብዙ መቶ ሺዎች የሚቆጠሩ አሜሪካውያንን ታላቅ መሥዋዕትነት እናስባለን የሚለው የሌቱሪስ አንቀጽ በማጠቃለልም አገር በየአመቱ በዚህ ዕለት ዜጎቿ የከፈሉትን መሥዋዕትነት በማወደስ በምስጋና ጀግኖቿን ታስታውሳለች። ነጻነትን አስጠብቆ ለመዝለቅ የተከፈለው ውድ የሕይወትና የደም ዋጋም በከንቱ የባከነ ያለመሆኑን ታረጋግጣለች ሲል የልቱ ርዕስ አንቀጽ በአመታዊው የዩናይት ስቴትስ የመታሰቢያ ቀን ላይ ያተኮረ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር ሁሉም ጥቂት ሰጡ ጥቂቶች ደግሞ ሁሉንም ሰጡ ብሎ ቢሊ ሬ ሳይረስ ዘምሯል ስለ ወደቁ ሰማዕታት ክብርኛም እስከ ሰዓታችን ፍጻሜ እንድታዳመጡት እንጋብዛለን የትግርኛ ዝግጅት ይቀጥላል በእኛ በኩል ደህና አደሩ Thank you.